ኦሪት ዘኍልቍ ምዕራፍ ሰላሳ አንድ ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ስለ እስራኤል ልጆች በቀል ምድያማውያንን ተበቀል፣ ከዚያም በኋላ ወደ ወገኖችህ ትከማቻለህ። ሙሴም ሕዝቡን ከእናንተ መካከል ሰዎች ለጦርነት ይሰለፉ፣ ስለ እግዚአብሔር በቀል ምድያምን ይበቀሉ ዘንድ በምድያም ላይ ይሄዱ። ከእስራኤል ነገዶች ሁሉ ከየነገዱ አንድ ሺህ ሰው ወደ ጦርነት ሰደዱ ብሎ ተናገራቸው። ከእስራኤልም አዕላፋት አስራ ሁለት ሺህ ከየነገዱ አንድ አንድ ሺህ ለጦርነት የተሰለፉ ሰዎች ተሰጡ። ሙሴም ከየነገዱ አንድ አንድ ሺህ ወደ ጦርነት ሰደደ። እነርሱንና የካህኑን የአልዓዛርን ልጅ ፊንሐስን ወደ ጦርነት ሰደዳቸው። የመቅደሱንም ዕቃ የሚነፋውንም መለከት በእጁ ሰጠው። እግዚአብሔርም ሙሴን እንዳዘዘ ከምድያም ጋር ተዋጉ። ወንዶችንም ሁሉ ገደሉ። ከተገደሉት ጋር የምድያምን ነገሥታት ገደሉአቸው። አምስቱም የምድያም ነገሥታት ኤዊ፣ ሮቆም፣ ሱር፣ ሁር፣ ሪባ ነበሩ። የቢዖርንም ልጅ በለዓምን ደግሞ በሰይፍ ገደሉት የእስራኤልም ልጆች የምድያምን ሴቶችና ልጆቻቸውን ማረኩ እንስሶቻቸውን መንጎቻቸውንም ዕቃቸውንም ሁሉ በዘበዙ የተቀመጡባቸውን ከተሞቻቸውን ሁሉ ሰፈሮቻቸውንም ሁሉ በእሳት አቃጠሉ የሰውንና የእንስሳን ምርኮና ብዝበዛ ሁሉ ወሰዱ የማረኳቸውንም ሰዎች ምርኮውንና ብዝበዛውን ወደ ሙሴና ወደ ካህኑ ወደ አልዓዛር ወደ እስራኤልም ልጆች ማኅበር በዮርዳኖስም አጠገብ በኢያሪኮ ፊት ለፊት በሞዓብ ሜዳ ወዳለው ሰፈር አመጡ። ሙሴና ካህኑ አልዓዛርም የማኅበሩም አለቆች ሁሉ ከሰፈሩ ወደ ውጪ ሊገናኛቸው ወጡ። ሙሴም ከዘመቻ በተመለሱት በጭፍራ አለቆች ከሻለቆችና በመቶ አለቆች ላይ ተቈጣ። ሙሴም አላቸው፣ በውኑ ሴቶችን ሁሉ አዳናችኋቸውን? እነሆ እነዚህ በፌጎር ምክንያት በበለዓም ምክር እግዚአብሔርን ይበድሉ ዘንድ ለእስራኤል ልጆች እንቅፋት ሆኑ፣ ስለዚህም በእግዚአብሔር ማኅበር ላይ መቅሰፍት ሆነ። አሁን እንግዲህ ከልጆቹ ወንዱን ሁሉ ግደሉ፣ ወንድንም በመኝታ የሚያውቁትን ሴቶች ሁሉ ግደሉ። ወንድን የማያውቁትን ሴቶች ልጆችን ሁሉ ግን ለራሳችሁ አድኑአቸው። ከሰፈሩም ውጪ ሰባት ቀን ስፈሩ። ሰውን የገደለ ሁሉ የተገደለውንም የዳሰሰ ሁሉ፣ እናንተ የማረካችኋቸውም በሦስተኛውና በሰባተኛው ቀን ሰውነታችሁን ንጹሕ አድርጉ። ልብሱንም ከቁርበትም የተዘጋጀውን ሁሉ ከፍየልም ጠጉር ከእንጨትም የተሠራውን ሁሉ ንጹሕ አድርጉ። ካህኑም አልዓዛር ከሰልፍ የመጡትን ሰዎች አላቸው፣ እግዚአብሔር ሙሴን ያዘዘው የሕጉ ሥርዐት ይህ ነው። ወርቁንና ብሩን ናሱንም ብረቱንም ቆርቆሮውንም አረሩንም በእሳት ለማለፍ የሚቻለውንም ሁሉ በእሳት ታሳልፋላችሁ። ንጹሕም ይሆናል። ነገር ግን በማንጻት ውኃ ደግሞ ይጠራል። በእሳትም ለማለፍ የማይቻለውን በውኃ ታሳልፉታላችሁ። በሰባተኛውም ቀን ልብሳችሁን እጠቡ፣ ንጹሕም ትሆናላችሁ። ከዚህም በኋላ ወደ ሰፈሩ ትቀርባላችሁ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ አንተና ካህኑ አልዓዛር የማኅበሩም አባቶች አለቆች የተማረኩትን ሰውና እንስሳ ቁጠሩ። ምርኮውንም በተዋጉትና ወደ ሰልፍ በወጡት በማኅበሩም ሁሉ መካከል አስተካክለህ ክፈል። ከእነዚያም ከተዋጉት ወደ ሰልፍም ከወጡት ሰልፈኞች ዘንድ ከሰዎችም፣ ከበሬዎችም፣ ከአህዮችም፣ ከመንጎችም ከአምስት መቶ አንድ ለእግዚአብሔር ግብር አውጣ። ከድርሻቸው ወስደህ ለእግዚአብሔር ለማንሳት ቁርባን ለካህኑ ለአልዓዛር ስጠው። ከእስራኤልም ልጆች ድርሻ ከሰዎች ከበሬዎችም ከአህዮችም ከመንጎችም ከከብቶችም ሁሉ ከአምሳ አንድ ትወስዳለህ፣ የእግዚአብሔርንም ማደሪያ አገልግሎት ለሚጠብቁ ለሌዋውያን ትሰጣለህ። ሙሴና ካህኑ አልዓዛርም እግዚአብሔር ሙሴን እንዳዘዘው አደረጉ። ወደ ሰልፍ የወጡ ሰዎችም ከወሰዱት ብዝበዛ ያስቀሩት ምርኮ እንዲህ ሆነ፤ ስድስት መቶ ሰባ አምስት ሺህ በጎች ሰባ ሁለት ሺህ በሬዎች፣ ስድሳ አንድ ሺህ አህዮች፣ ወንድ ከማያውቁ ሴቶችም ሠላሳ ሁለት ሺህ ነፍስ። በዘመቻም ለነበሩ ሰዎች ድርሻ የሆነ እኩሌታ ከበግ ሦስት መቶ ሠላሳ ሰባት ሺህ አምስት መቶ በጎች ነበር። ከበጎችም የእግዚአብሔር ግብር ስድስት መቶ ሰባ አምስት ነበር። በሬዎችም ሠላሳ ስድስት ሺህ አምስት መቶ ነበሩ። የእግዚአብሔርም ግብር ሰባ ሁለት ነበር ። አህዮቹም ሠላሳ ሺህ አምስት መቶ ነበሩ፣ የእግዚአብሔርም ግብር ስድሳ አንድ ነበር። ሰዎቹም ዐሥራ ስድስት ሺህ ነበሩ፣ የእግዚአብሔርም ግብር ሠላሳ ሁለት ነበር። እግዚአብሔርም ሙሴን እንዳዘዘው ሙሴ ለእግዚአብሔር ለማንሳት ቁርባን የሆነውን ግብር ለካህኑ ለአልዓዛር ሰጠው። ከእስራኤል ልጆች እኩሌታም ወደ ሰልፍ ከወጡት ወንዶች ላይ ሙሴ የለየው የማኅበሩ ድርሻ ሦስት መቶ ሠላሳ ሰባት ሺህ አምስት መቶ በጎች፣ ሠላሳ ስድስት ሺህ በሬዎች፣ ሠላሳ ሺህ አምስት መቶ አህዮች፣ አሥራ ስድስት ሺህ ሰዎች ነበሩ። ከእስራኤል ልጆች ድርሻ ሙሴ ከሰውና ከእንስሳ ከአምሳ አንድ ወሰደ። እግዚአብሔርም ሙሴን እንዳዘዘው የእግዚአብሔርን ማደሪያ አገልግሎት ለሚጠብቁ ሌዋውያን ሰጠ። በሠራዊት አእላፋት ላይ የተሾሙት አለቆች ሻለቆችና የመቶ አለቆች ወደ ሙሴ ቀረቡ። ሙሴንም እኛ ባሪያዎችህ ወደ ሰልፍ የወጡትን ከእጃችን በታች ያሉትን ቈጠርን፣ ከእኛም አንድ አልጐደለም። ሰውም ሁሉ ካገኘው ከወርቅ ዕቃ፣ ከእግር አልቦም፣ ከአምባርም፣ ከቀለበትም፣ ከጉትቻም፣ ከድሪውም ለነፍሳችን በእግዚአብሔር ፊት ያስተሰርይልን ዘንድ ለእግዚአብሔር መባ አምጥተናል አሉት። ሙሴና ካህኑ አልዓዛርም ወርቁንና በልዩ ልዩ የተሠራውን ዕቃ ሁሉ ከእጃቸው ተቀበሉ። ሻለቆችም የመቶ አለቆችም ለእግዚአብሔር ለማንሳት ቁርባን ያቀረቡት ወርቅ ሁሉ አሥራ ስድስት ሺህ ሰባት መቶ አምሳ ሰቅል ነበር። ወደ ሰልፉም የወጡ ሰዎች ሁሉ ከምርኮአቸው ለራሳቸው ወሰዱ። ሙሴና ካህኑ አልዓዛርም ወርቁን ከሻለቆችና ከመቶ አለቆች ወስደው በእግዚአብሔር ፊት ለእስራኤል ልጆች መታሰቢያ ወደ መገናኛው ድንኳን አገቡት።